ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዋሽንግተን ዲሲ በአጭር ሞገድ በአስራ ዘጠኝና በሃያ አምስት ሜትር ባንድ እንዲሁም በናይል ሳት። ቪኦኤ 24 ላይ የሚተላለፍላችሁ የሰኞ መስከረም አራት 2013 ዓ ም ዝግጅታችን ጀመረ። ዜጎች ይመስላሉ ወረቀት ያከማቸዋሉ። በኮንታር ታሽጎ የተቀመጠው ወረቀት ለሀገር ለሰውየው ማይነት ነው። ያ ገንዘብ ባንክ ሆኖ ለተለያዩ እንቅስቃሴ ላይ ኢንቨስትመንት እንዲሁን ማድረግ ከቻልን ብቻ ነው በት ነው። ይህን ከማድረግ አንጻር በኮራፕሽኑ የወሰናቸው ለውጦች የራሳቸው የሆነ ፖስቲቭ እንድታላቸው አዲስ ባለ ሁለት መቶ ብር ኖት ወደ ኢትዮጵያ የምንዛሪ ገበያ ገብቷል። በአብይ ርዕስ ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጥለኝ እንደምናመሻቸው፣ አድማጮች ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። በትግራይ ክልል የተካሄደው ምርጫ የመጨረሻ ውጤት ዛሬ አመሻሹ ላይ ይፋ ተደርጓል። የመቀሌ ዘጋቢያችን ሙልጌታ አጽበሀ ባደረሰን ዜና በውጤቱ መሰረት ከ190 መቀመጫዎች ውስጥ ህወሀት 189ን ማሸነፉን የክልሉ የምርጫ ኮሚሽን አስታውቋል። የምርጫ ኮሚሽኑ ኮሚሽነር መምህር ሙሉ ወርቅ ኪዳነ ማርያም እንደገለጹት ህወሀት በአብላጫ ድምፅ በውድድር 152ቱንም መቀመጫዎች ማሸነፉን ገልጸዋል። በተመጣጣኝ ድምፅ ከሚገኙ 38 ወንበሮች ውስጥ ደግሞ 37ቱን እንዳሸነፈ ኮሚሽነሩ አስታውቀዋል። አንድ መቀመጫ ብሔራዊ ባይቶ አባይ ትግራይ ባይቶና እንዳሸነፈም ጨምረው ገልጸዋል። ተቃዋሚ ፓርቲ በክልሉ ምክር ቤት መቀመጫ ሲያገኝ በትግራይ ታሪክ የመጀመሪያ ጊዜ መሆኑን ኮሚሽነሩ ገልጸዋል። በምርጫው አምስት ፓርቲዎችና አራት የግል ተወዳዳሪዎች የቀረቡ ሲሆን ከሁለት ነጥብ ሰባት ሚሊዮን በላይ መራጮች መሳተፋቸውን ዜናው ጨምሮ አመልክቷል። በመጪዎቹ ጥቅምትና ህዳር ወራት በኮቪድ-19 ምክንያት የሚሞቱ ሰዎች ቁጥር እንደሚጨምር ድርጅታቸው የሚጠብቅ መሆኑን የዓለም የጤና ድርጅት የአውሮፓ ክፍል ኃላፊ ተናገሩ። ሃንስ ክሎገ ለኤኤፍፒ በሰጡት ቃል እየከበደ ነው የሚሄደው፣ ጥቅምትና ህዳር ብዙ ሰው እንደሚሞት እንሰጋለን ነው ያሉት። ክትባት ቢገኝም ዓለም አቀፉ ወረርሽኝ አከተመ ማለት እንደማይሆን ገልጸዋል። እንደዚያ ሲባል እሰማለው። ነገር ግን ፈጽሞ አይደለም ብለዋል። የሚገኘው ክትባት ለሁሉም ሰው ቫይረሱን ለመከላከል እንደሚረዳም አናውቅም። ለተወሰኑ የህብረተሰብ ክፍሎች እንደሚረዳ፣ ለሌሎች ደግሞ ምንም እንደማይጠቅም ከወዲሁ ፍንጮች እያነየን ነው። ያ ማለት የተለያየ አይነት ክትባት ማዘዝ ሊኖርብን ነው ማለት ነው። እንደዚያ ሲሆን ደግሞ ክትባቱን ማጓጓዝ፣ ማከፋፈልና ለተጠቃሚ ማዳረስ ላይ የሚኖረው መከ ሲሰራ ይታያችሁ ብለዋል። ወረርሽኙ የሚያከትመው አሉ የዓለም የጤና ድርጅቱ የአውሮፓ ኃላፊ ወረርሽኙ የሚያከትመው እንደ ማህበረሰብ አብረነው መኖርን የተማርን እለት ነው። በአሁን ወቅት በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ብዛት ከ29 ሚሊዮን በላይ በበሽታው ሳቢያ ለህልፈት የተዳረጉት ደግሞ ከ924 ሺ አልፈዋል። ትናንትና እሁድ በአንድ ቀን ከምንጊዜውም የበዛ የሆነው ሳ የኮሮና ቫይረስ ተጋላጮች መመዝገባቸውን የዓለም የጤና ድርጅቱ አያይዞ አስታውቋል። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ከሁሉም የሚበዛውን የቫይረሱን ተጠቂዎች ቁጥር የያዘችው ዩናይትድ ስቴትስ ስትሆን በአሁኑ ጊዜ ቁጥሩ ከስድስት ሚሊዮን አልፏል። ህንድ 4.8 ሚሊዮን፣ ብራዚል 4.3 ሚሊዮን ይዘው ዩናይትድ ስቴትስን ይከተላሉ። ይህ በዚህ እንዳለ የኒው ኢንግላንድ የሕክምና መጽሄት ባስነበበው አንድ ጥናት ሁሉም ሰው የአፍና አፍንጫ ጭንብል ቢጠቀም የሚታመሙ ሰዎች ላይ የህመሙን ክብደት ለመቀነስ አብዛኛው ለቫይረሱ የሚጋለጥ ሰውም ህመም እንዳይኖረው በማድረግ ሊረዳ እንደሚችል ጠቁሟል። ይህ ትክክል ሆኖ ከተገኘ የፊት መሸፈኛ ጭንብል ክትባት እስኪወጣ በሚጠበቅበት በአሁኑ ወቅት እንደ ክትባት በማገልገል የሰውነትን የበሽታ መከላከል አቅም ለመገንባትና የቫይረሱን ስርጭት ለመከላከል ጠቀሜታ ሊኖረው እንደሚችል ሪፖርቱ አመልክቷል። በተባበሩት የአረብ ኤሚሬቶች የቫይረሱ ተያዦች ቁጥር ቅዳሜ ዕለት ከምንጊዜውም ከፍ ብሎ መገኘቱንና አንድ ሺ ሰባት ሰዎች መመዝገባቸው ተጠቁሟል። በኮቪድ ክትባት ፍለጋ ጥረት ዙሪያ አስትራዜኔካ ኩባንያ ተቋርጦ የነበረው የክትባት ሙከራ ስራውን እንደቀጠለ አስታውቋል። የአስትራዜኔካና የኦክስፎርድ ዩኒቨርሲቲው ክትባት የሰው ላይ ሙከራ ከመድኃኒት ደህንነት ቁጥጥር ባለስልጣን ፈቃድ ካገኘ በኋላ መቀጠሉን ነው ያስታወቀው። የብሪታንያና የስዊድኑ የመድኃኒት ኩባንያ ባለፈው ማክሰኞ ሙከራውን ያቋረጠው አንደኛው የሙከራው ተሳታፊ መድኃኒቱ ከተሰጠው በኋላ መታመሙን ተከትሎ እንደሆነ ማስታወቁ አይዘነጋም። ይህም በሙከራ ወቅት መነሾ ያልታወቀ ህመም ሲከሰት የተለመደ እርምጃ እንደሆነ አስረድቷል። የአስትራዜኔካው ክትባት ሙከራ በዓለም ዙሪያ ሶስተኛ ምዕራፍ የሰው ላይ ሙከራ ላይ ካሉ ዘጠኝ ክትባቶች አንዱ መሆኑ ነው። በማሊ የሰኔ አምስቱ ንቅናቄ የተባለው ትልቅ የህዝብ ድጋፍ ያለው ተቃዋሚ ቡድን ፕሬዚደንቱ ኢብራሂም ቡባከር ኬታን ከስልጣን ያስወገዳቸው የጦር መኮንኖች ቡድን የደገፈውን የሽግግር እቅድ እንደማይቀበለው አስታወቀ። ወታደራዊው ቡድን የሚፈልገው ስልጣን በሞኖፖል አግበስብሶ መያዝ ነው ሲል ንቅናቄው ወንጅሏል። በኮንጎ ዲሞክራሲያዊት ሪፐብሊክ በወርቅ ማዕድን ማውጫ መደርመስ አደጋ የገቡበት የጠፋውን የማዕድን ቆፋሪ ሰራተኞች ለማውጣት ለሁለት ቀናት በተደረገው ርብርብ ትናንትና የመጀመሪያዎቹን የሰለባዎች አስከሬኖች የእርዳታ ሰራተኞች እንዳገኙ ተሰምቷል። አርብ ዕለት በደረሰው አደጋ ወደ ሀምሳ የሚጠጉ ሰዎች ህይወት ሳያልፍ እንዳልቀረ ስጋት አለ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የምዕራቡ የዩናይትድ ስቴትስ ክፍል ከሰደድ እሳት ጋር እየታገለ ነው። የአካባቢው ባለስልጣናት ፕሬዚደንት ዶናልድ ትራምፕና ሌሎችም መሪዎች የአየር ንብረት ለውጡ እያደረሰ ላለው ችግር ትኩረት እንዲሰጡ እየወተወቱ ናቸው። የአየር ንብረት ለውጡ የከበደ ሰደድ እሳት እየፈጠረ መሆኑን ባለስልጣናቱ ይናገራሉ። የአሜሪካ ድምጿ ሚሼል ኮን ያጠናቀረችውን ዘገባ አዳነች ፍሳሀዬ ታቀርበዋለች። የዩናይትድ ስቴትስ ምዕራባዊ ክፍል ነዋሪዎች ጭስ የተላበሰ ከ24 በላይ የሚሆኑ ሰዎች ለህልፈት ተዳርገዋል። በብዙ ሺዎች የሚቆጠሩት ደግሞ ከመኖሪያቸው ተፈናቅለዋል። የእሳት ሰደዱ በዚሁ መልክ የከፋው የአየር ንብረት ለውጥ ባስከተለው ችግር ምክንያት እንደሆነ የአካባቢ ባለሥልጣኖች አስገንዝበዋል። የካሊፎርኒያ ክፍለ ግዛት አስተዳዳሪ ጋቪን ኒውመን ባለፈው ሳምንት ስለ ቀውሱ ተናግረው ነበር ይህ አስቸኳይ የአየር ንብረት ሁኔታ ነው። በተጨባጭ እየታየ ያለ ነገር ነው። በጣም ከባድ ሁኔታ ነው። ከዓመት ዓመት ሊገመት በማይችል ሁኔታ እየተከሰተ ነው። ፕሬዚዳንት ትራምፕ ባለፈው ቅዳሜ ሪኖ ኔቫዳ ሄደው የምርጫ ቅስቀሳ ባደረጉበት ወቅት ስለ ሰደድ እሳቱ ተናግረዋል። ኦሬገን፣ ዋሽንግተን ያሉትን ሰዎች አነጋግሬያለሁ። እንዲህ አይነት ነገር ደርሶባቸው አያቅም። ይህ የደን አያያዝ ችግር ነው። የደን አያያዝ ችግር መሆኑን እወቁት። ሌሎችም ነገሮች አሉበት። ዋናው ምክንያቱ ግን የደን አያያዝ ችግር ነው። በዋሽንግተን እና ኦሬገን በሕዝብ የተመረጡት ባለሥልጣኖች ግን ፕሬዚዳንቱ የሰደድ እሳቱ ምክንያት ነው ከሚሉት ጋር አይስማሙም። ጄፍ መርክሊ፣ ዲሞክራት፣ የኦሬገን ተወካይ ሴኔተር ናቸው። ፕሬዚደንቱ ደኑ በሚገባ ስላልተያያዘ ነው ሰደድ እሳት የሚነሳው ይላሉ። ይህ ትልቅና አሳዛኝ ውሸት ነው። ደናችን እየቀነሰና እየደረቀ ሄዷል። ቅያኖሳችን እየሞቀና አሲድ እየበዛበት ሄዷል። ካለፉት ብዙ አስርት ዓመታት ወዲህ ሲቀየር የቆየ ነገር ነው። የምዕራብ ሀገሮች መሪዎች የአየር ንብረት ለውጥን ለመታገል አስቸኳይ እርምጃ እንዲወሰድ ሲጠይቁ ቆይተዋል። የአፍጋኒስታን ተዋጊ ወገኖች አዲስ ጥቃት ሰንዝሯል በማለት አንዱ ሌላውን እየወነጀሉ ናቸው። በሌላ በኩል የሁለቱም ወገኖች ተወካዮች ካታር ዋና ከተማ ዶሃ ላይ በዩናይትድ ስቴትስ የተሸመገለውን ታሪካዊ የሰላም ንግግራቸውን ትናንትና ለሁለተኛ ቀን አካሂደው ውለዋል። በሃያ አራቱ ሰዓት ውስጥ በአፍጋን የጸጥታ ኃይሎችና በታሊባን ታጣቂዎች መካከል በተካሄደው ውጊያ ብዛት ያላቸው ሰዎች ሲቪሎችና የሁለቱም ወገኖች ተዋጊዎች ጭምር እንደተገደሉ ዘገባዎች አመልክተዋል። ለረጅም ጊዜ ሲጠበቅ ቆይቶ ካታር ዶሃ ላይ በተጀመረውና የሁለቱም የታሊባን እና የካቡል መንግስት ከፍተኛ ተደራዳሪዎች በተገኙበት የሰላም ንግግር ይህ ግጭት አብዩ ፈታኝ ጉዳይ እንደሚሆን ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ አመሰግናለሁ። ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 4 2013 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የዘመን መለወጫ ባህል በወሎ እህት ወንድም ቢሞት ባገር ይለቅሳል፣ አባትናት ቢሞት ባገር ይለቅሳል፣ አገር የሞት እንደሁ ወይቲ ዘገባ ይዘናል። አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አዲስ ባለ ሁለት መቶ ብር ኖት ወደ ኢትዮጵያ የምንዛሬ ገበያ ገብቷል የአስር የሃምሳና የመቶ ብር ኖቶችን በአዲስ መተካት ያስፈለገውም ግሽበትን ለመቆጣጠርና እድገትን ለማፋጠን እንደሆነ ጠቅላይ ሚኒስትር አብይ አህመድ የተጠናከረ የደህንነት መጠበቂያ ዘዴዎች እንደታከሉባቸው የገለጿቸውን ለውጦች ይፋ ሲያደርጉ አስታውቀዋል መለስካቸው አምሃ የገንዘብና ምጣኔ ሀብት ባለሙያን ትንታኔ አካቶ ተከታዩን ዘግቧል ዛሬ ከቀትር በፊት በጠቅላይ ሚኒስትር ጽሕፈት ቤት መሰብሰቢያ አዳራሽ የአገሪቱ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ኢትዮጵያ ለአምስተኛ ጊዜ አዲስ የብር ኖቶች ማሳተሟን ይፋ አደረጉ። ገዢው ወደ ኋላ መለስ ብለው የአገሪቱን የገንዘብ ህትመት በማስታወስ ከ1906 ጀምሮ እስካሁን ያለውን ታሪክ ዳሰው ይህ አምስተኛው አዲስ የኢትዮጵያ ብር ህትመት ነው ብለዋል። የአሁኑ አዲስ ብር የታተመው በአብዛኛው በኢኮኖሚያዊ ምክንያቶች እንደሆነ የሚያስረዱት ዶክተር ይናገር ከምክንያቶቹ መካከል ዋናዎቹን ዘርዝረዋል። በእኛ ሀገር ኢኮኖሚ የጥሬ ገንዘብ ወይም የካሽ ኢኮኖሚ ያለበት ግብይቱ በጥሬ ገንዘብ የሚካሄድበት ሀገር ነው። የዲጂታል የክፍያ ስርዓቶች ብዙ ርቀት ስላሉ አብዛኛው ማህበረሰባችን በጥሬ ገንዘብ አማካኝነት ነው ግብይት የሚያደርገው። በዚህ ምክንያት ብዙ ጥሬ ገንዘብ ከባንክ ውጭ ይገኛል ማለት ነው። ሁለተኛው በቅርብ ጊዜ ከሁለት መቶ ሺ ከሶስት መቶ ሺ በላይ በቀን ገንዘብ መውጣት የለበትም የሚለው መመሪያ ስንመጣ ድረስ ማንኛውም ሰው ገንዘብ ያለው ከባንክ አስር ሚሊዮን ሀያ ሚሊዮን ማውጣት የሚከለብ ደግ አለ ነው። በዚህ ምክንያት ማንም ሰው የሚፈልገውን ገንዘብ በሚፈልገው ጊዜ በሚፈልገው መጠን የሚያወራበት ሁኔታ ስለነበረ ይህም ለመርካታ ገንዘብ ከባንኮች ለመንቀሳቀስ ተጨማሪ ምን ያለው። ስለዚህ እነዚህ ሁለቱ ለሚማኖ ሲታዩ እነዚህ ከባንኮች የሆነው በርከት ያለው ገንዘብ ለህገወጥ ተግባራት ሲውል በብዛት ይታያል። በተለይ የሙስና ወንጀል እና ኮንትሮባን የሚስፋፋ በዚህ ከባንኮች ባለው ገንዘብ ላይ ከፍተኛ እገዛ አድርጓል። ስለሆነም ከዚህ በፊት የወጡ መመሪያዎች እንዳሉ ሆነው ይህን ብር በአዲስ ብር ለመቀየር ወደ ባንክ ስራቱ እንዲገባ በማድረግ የነዚህን ችግሮች መቀነስ ይቻልበት እድላለ የሚል የመጀመሪያው ነው። ዶክተር ሌናገር ጨምረውም ከባንክ ውጭ የሚዘዋወረው ገንዘብ በእነዚህ ተቋማት ላይ ያሳደረው ተጽዕኖ ምን እንደነበር አስረድተዋል። በርካታ ገንዘብ ከባንክ ውጭ ስለሚሆን የጥሬ ገንዘብ እጥረት ባንኮች ላይ የማጋጠም ሰፊ ብዙ ብቸኛ ምክንያት ላይሆን ተደራሪ ወይም ሌላ ምክንያት ወይም አንደኛው ምክንያት ሊሆን ይችላል። ባንኮች ያለው ገንዘብ በብዛት በዛ አካባቢ መገኘቱ። ሶስተኛው፣ ይህ ገንዘብ ኪሳችን ላይ ያለው፣ በዛችን ላይ ያለው፣ በዙሮ ላይ ያለው የቆዩ የደህንነት መጠበቂያ ፊቸርስ ምልክቶች ናቸው ያሉት። አሁን ዘመኑ የሚጠይቀውን የደህንነት መጠበቂያ ምልክት ያለባቸው አሉ። ይሄ በመሆኑ ምክንያት የሀሰተኛ ብር በህትመትና ብርን ኮፒ ማድረግ እንቅስቃሴዎች እያየን ይገኛለን። ስለዚህ ከዚህ አኳያ በተሻሻለ መጠመጃ መልክቶች ያለን ብር በዛ ደረጃ ማሳተፍ ተገቢ ሆኖ ካየናቸው ምክንያቶች አንዱ ነው። ሌላው ገቢ አሰባሰብ በመቼ ሁኔታ የተራ ላይነትን ያለ ሰዎች ገንዘባቸው ከባንኮች ካደጉት የገቢ ተቋማት ወይ መስሪያ ቤቶች የትክክለኛውን የዛ ሰው የዛ ካምፓኒ ላይ የሚማዋቅ ስለማይችሉ አነስተኛ ገቢ የሚከፍሉበት ወይም አንዳንዶቹ ስፈደ ጭራሽ የማይከፍሉበት ሁኔታ እየተፈጠረ እያየን ስለሆነ ከዚያ አኳያ ይህንን ከኢኮኖሚ ውጭ ማን ከባንኮች ውጭ ያለው ገንዘብ በዚህ መልኩ ወደ ብር በመቀየር ወደ ባንኮች እንዲገባ በማድረግና ከዛ በኋላ ያሉትን መመሪያ ተግባራዊ ካደረግን ለገጋ አሰባሰብ የተሻለችው ሁኔታ ይፈጥራል የሚ በቅርቡ ብሔራዊ ባንክ ያወጣቸው መመሪያዎች በሕገ ወጥ መንገድ ይንቀሳቀሳሉ ባሏቸው ሰዎች ላይ ከፍተኛ ጉዳት እንዳደረሱ በማስታወስ አዲሱ የገንዘብ ለውጥ ይህንን እንደሚያጠናክረው ደግሞ ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተው አስረድተዋል። ፕሮጀክቶችን ገዳይ ከሆነ ጉዳይ በማኑ ኮራፕሽን፣ ሌብነት የመንግስት ሌቦች ስራ እንዲደናቀፍ እንዳይሰራ የማድረግ አቅማቸው ያቸግሩ እንግዲህ በባለፈው በወጣው ሁለት መቶ ሺ ብር በላይ

በቁንጣን ታሽጎ የተቀመጠው ወረቀት ለሀገርም ለሰውየውም አይደለም። ያ ገንዘብ ባንክ ሆኖ የተለያየ እንቅስቃሴ ላይ ኢንቨስትመንት እንዲሁን ማድረግ መቻል ከቻል መቻል ነው። በት ይመጣው ይህን ከማድረግ አንጻር በኮራፕሽኑ የወሰናቸው ሮቶች የራሳቸው የሆነ ፖዚቲቭ እንድምታ አላቸው። አክለውም ባንኮች ህገወጥ የገንዘብ ዝውውርንና ሌሎችንም ኢኮኖሚያዊ ጉዳት ሊያስከትሉ የሚችሉ አሰራሮችን በማስቆም ኢኮኖሚ ወደ ተረጋጋ ይወታ እንዲሸጋገር ያላቸውን ሚና ገልጸዋል። ከባንኮች አንጻር ሁለት አይነት አሰስመንት ነው ያለ። አሁንም ህገወጥነት የሚያስፋፉ ባንኮች አሉ። ፎርጂ የሚሰበሰቡ ባንኮች አሉ። አሁንም የኢትዮጵያ ባንኮች ሆኑ እነዚህ ባንኮች ከደህንነት ተቋማት ጋር ግን ስክር የሚያወጣ ነው። በእያንዳንዱ ብራንች የሚታይ የማይታይ የሰኪ ተቋማት አሉ።

ሳምፕል ብቻ ሳይሆን እያንዳንዱ ከየትኛው ባንክ አልፎ የመጣ ፕሮጀክት ካለ እያንዳንዱ ባንክ እንደ ትራንሽን መስሎት እንዳይንቀሳቀስ ከወዲሁ በጥንቃቄ ጠቅላይ ሚኒስትር አብይ የአዲሶቹ የገንዘብ ኖቶች ጥራታቸው በየትኛውም መለኪያ ከፍተኛ እንደሆነ ገልጸው ረዥም ጊዜ ማገልገል እንዲችሉ የተሰሩ ናቸው ብለዋል። ኖቶቹን በማሳተም ለውጭ ገበያዎች ሦስት ነጥብ ሰባት ቢሊዮን ብር እንደተከፈለም ጠቅላይ ሚኒስትሩ ይፋ አድርገዋል። አዲሶቹ የብር ኖቶች እስከ ሶስት ወር ድረስ አሮጌዎቹን ኖቶች ከገበያ እንደሚያስወጡ የተወሰነ ሲሆን ከዚህ ባጠረ ጊዜም ተግባራዊ እንዲሆን ሐሳብ ቀርቧል። አዲሶቹ የብር ኖቶች ይፋ ሲደረጉ የገንዘብ ተቋማት ኃላፊዎችና ከፍተኛ የመንግሥት ባለሥልጣናትን በስፍራው ተገኝተዋል። በአሁኑ ጊዜ ይፋ የተደረጉት የብር ኖቶች የባለ ሁለት መቶ የአንድ መቶ የሃምሳና የአስር ብሮች ሲሆኑ ከቀድሞቹ የተለዩ ናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኦሮሞ ነጻነት ግንባር የረዥም ዓመታት ሊቀመንበሩን ኦቦ ዳውድ ኢብሳን ማንሳቱንና በተጠባባቂነት ምክትላቸውን አራርሶ ቢቂላን መተካቱን ተናግረዋል። በመከፋፈል አንጃ በመፍጠር ሰላማዊና በትጥቅ የታገዘ የትግል ስልትን በመቀላቀል የግንባሩን ገንዘብና ንብረት ወደ ግላቸው በማሸሽ አቶ ዳውድን የከሰሰው ኦነግ በግንባሩ ውስጥ ለተራዘመ ጊዜ የቆየውን ውዝግብ በህጋዊና አግባብ በሆነ መንገድ ፈትቻለሁ ይላል። መግለጫውን ያወጣውን የግንባሩን አካል የአቶ ዳውድ ኢብሳን ወገን እንዲሁም የምርጫ ቦርድን አስተያየቶች ያካተተ ዘገባ ጸሐይ ዳምጠው ይዛለች። የኦሮሞ ነጻነት ግንባር ኦኔግ ስራ አስፈጻሚ ኮሚቴ አባላት ዛሬ በኦኔግ ጽፈት ቤት በሰጡት መግለጫ የኦሮሞ ነጻነት ግንባር ሊቀመንበር የነበሩትን አቶ ዳውድ ኢብሳን ማገዳቸውን አስታውቋል። በአቶ ዳውድ ኢብሳ አቶ አራርሶ ቢቅላ ተተክተው በውክልና ድርጅቱን እንዲመሩ የኦነግ ቃል አቀባይ አቶ ቶሌራ አደባ ገልጿል። ስምንት የስራ አስፈጻሚ ኮሚቴ ነው ያለው ኦነግ። ከስምንቱ ሁለቱ እስር ቤት ናቸው፣ ውጭ ያሉት ስድስት ናቸው፣ ሊቀመንበሩን ጨምሮ። ሊቀመንበሩ ብቻውን በመተዳደሪያ ደንባችን ውስጥ በሌለ ሕግ አምስቱንም ስራ አስፈጻሚ ከስራ ድርጅት ውስጥ ተቀስቷል። የዚህ አይነት ሁኔታ መሆን የለበትም። ችግራችንንም ያለውን ነገር ሁሉ ገልጸን ፍርዱ ይስጥ የሚል አቋም ላይ ደረስን ማለት ነው። እዛ በኋላ የስራ አስፈጻሚ ኮሚቴው መብት አለው። ሊቀመንበሩ ስራውን በትክክል ማካሄድ ካልቻለ ከስራ አግዶ ለጠቅላላ ጉባኤ የማቅረብ መብት አለው ይላል የውስጥ ገንባችን በዛ ላይ ተመርኩዘን ከአሁን በኋላ ሊመሩን አይችሉም የሚል መደምደሚያ ላይ ደርሰናል ማለት ነው። በሌላ በኩል የኦነግ ዛዊ ህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ መግለጫውን የሰጡት ስራ አስፈጻሚ ኮሚቴ አባላት ከኃላፊነታቸው በስነ ምግባር ጉድለት ከድርጅቱ የታገዱ በመሆናቸው ድርጅቱ ወክለው መንቀሳቀስ አይችሉም ሲሉ ተናግረዋል። ይህንን መግለጫ ያወጡ ሰዎች ከዚህ ቀደም በዲስፕሊን ጉድለትና ከድርጅቱ ህገ ደንብ በተጻረረ መልኩ ተንቀሳቅሶ በድርጅቱ የህግና ስነስርዓት ኮሚቴ ተጣርቶ ህገ ወጥ ነው የተባለውን የሀምሌ ሀያ ስድስት ሀያ ሰባት ሁለት ሺህ ሀያ የተደረገው አስቸኳይ ስብሰባን አስመልክቶ ያን በዛ ስብሰባ ላይ ከድርጅቱ ህገ ደንብ ውጪ ስብሰባውንም በመጥራታቸውና በዛም ስብሰባው ምክንያት ውጅም ብሮች በመፈጠራቸው ታችን ስድስቱን ሰዎች ከዚህ ቀደም በኦገስት አስራ አንድ ሁለት ሺህ ሀያ አቶ አራርሶ ብክላ፣ አቶ ጥሌራ አበባ፣ አቶ አቶ ምሳ ኩምሳ፣ አቶ ጀቤሳ ገብሳና አቶ ኢብሳ ነገው እንዲሁም አቶ ቀጄላ መርዳሳን በጊዜያዊነት ይሄ ነገር ተጣርቶ በማዕከላዊ ኮሚቴ የመጨረሻ ውሳኔ እስኪሰጥበት ድረስ ከእለታዊ ተግባራት መታገዳቸው ተገልጾ ነበር። አቶ በታክለውም አመራሮቹ በድርጅቱ ስም የሚከናወነው ማንኛውም ተግባር ላይ እንዳይሳተፉ ለሚመለከተው አካል ሁሉ አሳውቀናል ስሉ አብራርተዋል። ውክልና ያላቸው አይደሉም በሁሉም መድረኮች ለምርጫ ቦርድም አሳውቀን ከዚህ በፊት በተለይ አቶ ቀጀላ መርዳሳ የሕዝብ ግንኙነት ኃላፊ እንደመሆናቸው መጠን በተለያዩ ሚዲያዎች እና በተለያዩ መድረኮች ላይ ኦነግን ወክለው ይቀርቡ እንደነበር ይታወቃል። ያንን ውክልናቸውንም በተለያየ መድረኮች የሚያደራጁትን ድርጅቶች በማሳወቅ ድርጅቱ የወከለው ሰው በተለያዩ መድረኮች እየተሳተፈ ነው። ምርጫ ቦርድንም ጨምሮ የእሳቸው ውክልና ተነስቶ በሌሎች ተተክቶ እየተሰራ ነው። የስራ አስፈጻሚ አባል የሆኑት አቶ ቀጄላ መርዳሳ የድርጅቱ ጠቅላላ ጉባኤ እስኪደርስ ድረስ አቶ ዳውድ ኢብሳ ከሊቀመንበርነት ታግዷል ስሉ ገልጿል። ይሄ አሁን ደግሞ የእሳቸው ከስራቸው ከሊቀመንበርነት መታገድ ነሐሴ አንድ ነው የታገዱት በነገራችን ላይ አንድ ወር ከአንድ ወር በላይ ሆኗል። ያኔ ስራ አስፈጻሚው ጉዳያቸውን አጣርቶ ገንድሞ በተለይ በሐምሌ አስራ ዘጠኝ ሀያ ላይ ስብሰባ ሲደረግ ውይንብር ስነዙ ነበር ብዙ በርካታ የስማት ፓቶች እና በጣም ስም የሚያጎድፉ ፕሮፓጋንዳዎች ድርጅቱን የሚያፈራርሱ አካሄዶች ስለነበሩ ያ ነገር በጣም ስለጎዳው እና እንደገና ደግሞ አቶ ዳውድ ከቤታቸው ወጥተው ወደ ወደ ኦፊስ በሚመጡበት ጊዜ የተለያዩ ነገሮች እርምጃዎችን መውሰድ ስለቀጠሉ ነው። እንግዲህ ናሴ አንድ ላይ የስብሰባ ተደርጎ ስራ አስፈጻሚው ከስራ ያገዳቸው ሁለቱም አካላት ማለትም አቶ ዳውድን ማገዳቸውንና አቶ ዳውድ ስራ ላይ ናቸው የሚሉት ቡድኖች የተፈጠረውን ጉዳይ ለኢትዮጵያ ምርጫ ቦርድ ማሳወቃቸውን ገልጿል። ምርጫ ቦርድም ስለ ጉዳዩ መረጃ ሰጥቷል። ወይዘሪት ሶሊያና ሽመልስ የምርጫ ቦርድ ቃል አቀባይ ናቸው። ቦርዱ የአቶ ዳውድ ኢብሳን ከኦነግ ሊቀመንበርነት መታገድ መረጃ አለው ብለዋል። በአቶ አራርሶ ቢቄላ የሚመራ የኦነግ ምክትል ሊቀመንበር ማለት ናቸው። በሳቸው በኩል የሚመራ የአቶ ዳውድን ከስራ አስፈጻሚ ያገደናል እና ያገድነው ደግሞ የፓርቲ ዲሲፕሊንን ጥፋት ስላደረጉ ነው ብለው ለቦርዱ ደብዳቤ ያስገብተዋል። በአቶ ዳውድ በኩል ግን ይህን ታገደዋል የሚል ለቦርዱ ያቀረቡት እስካሁን የለም። እሳቸው በኩል የቀረቡ ሌሎች ሌሎች ጥያቄዎች ነበሩ፣ ከእገዳ ጋር ግን የተገናኙ አይደሉም። አባላቶቻችን ሳቸው ና ቤተታዎች እንደዛ ቤተታዎች ናቸው ያቀረቡት። አቶ ዳውድ ኢብሳ ከአንድ ወር በፊት ለደህንነታቸው ሲባል ከቤታቸው እንዳይወጡ እገዳ እንደተጣለባቸው ማሳወቃቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባም። ትግራይ ክልል ውስጥ በተካሄደው ምርጫ ላይ የተሳተፈው ሳልሳይ ወያነ ትግራይ በምርጫው ሂደት ውስጥ እንቅፋቶች እንዳጋጠሙት አስታውቋል። ፓርቲው ባወጣው መግለጫ ምርጫው ላይ በተሳተፉ አባላቱና በቤተሰቦቻቸው ላይ ተጽዕኖ እንደደረሰባቸው ገልጿል። የክልሉን የምርጫ ኮሚሽን ምላሽ አካቶ ሙሉጌታ አጽባሃ ተከታዩን ከመቀሌ ዘግቧል። በትግራይ ክልል በተካሄደው ምርጫ ከተሳተፉ አምስት ፓርቲዎች አንዱ ሳልሳይ ወያነ ትግራይ በምርጫው ጉዳይ ባወጣው መግለጫ ምርጫ በትግራይ እንዲካሄድ ለትግራይ ሕዝብና መንግስት ይፋዊ ጥሪ ያቀረበ የመጀመሪያ ፓርቲ ነው ሳልሳይ ወያነ ብሏል። የትግራይ ሕዝብ በትግሉና ድሉ ያረጋገጠው የራስን እድል በራስ የመወሰን መብቱና በሉዓላዊ ስልጣኑ ላይ እንደማይደራደር ለዓለም ባስመሰከረው በዚህ ምርጫ አካል መሆኔን ያኮራኛል ብሏል። ፓርቲው የሳልሳይ ወያነ የህዝብ ግንኙነት ኃላፊ አቶ ክንፍ ሐዱሽ መግለጫው ባቀረብበት ጊዜ የትግራይ ምርጫ በልዩ መድረክ የተካሄደ ነው በማለት ገልጸዋል። ሳንሳው ወያነ ትግራይ መረፃ ትግራይ ሐፀር ግዘ ሳልሳይ ወያነ ትግራይ የትግራይ ምርጫ በአጭር ጊዜ የተካሄደ የኮሮና ቫይረስ ወረርሽኝ ባለበት ሀገራዊና ቀጠናዊ ተቀራኒ ሀይሎች ጸረ የትግራይ የራስን እድል በራስ የመወሰን መብት በተሰለፉበት የተካሄደ በትግራይ ታሪክ ልዩ ምዕራፍ ያለው መሆኑ በመረዳት የገባበት መሆኑ መግለጽ ይፈልጋል። ስለሆነም ሳልሳይ ወያነ ትግራይ የ2012 የትግራይ ምርጫ ዘላቂ ብሔራዊ አርነት ለማረጋገጥ ለትግራይ ሕዝብ የራስን እድል በራስ የመወሰን ትልቅ ትርጉም ሰጥቶ የተሳተፈበት በንቃት ደግሞ ቅስቀሳ ያካሄደበት ነበር ነው ያሉት። በምርጫ ሂደቱ እጥረቶችና እንቅፋቶች ነበሩ ያለው ፓርቲው የምርጫ አስፈጻሚዎች በመንግስታዊ አካል የተዋቀሩ እንደነበሩ ገልጾ የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ደግሞ ቤት ለቤት እየዞርክ በዚህ ነው ምልክት የምታደርገው የሚል ተጽዕኖ ይደርስ ነበር ብሏል። ፓርቲው ኣብ ናቁጣታት መረፃ ተዓዘብቲ ንምትእንጋድ ድልው ዘይምኳን በምርጫ ጣቢያዎች የምርጫ ታዛቢዎች ለማስተናገድ ዝግጁ አለመሆን፣ ለምርጫ የሚያስፈልጉ መረጃዎችና ሰነዶች በጊዜው አለማቅረብ፣ ገዢ ፓርቲ በመገናኛ ብዙኃንና በሰነድ አስደግፎ ጥላሸት የመቀባትና የማጥላላት ስራ ፈጽሟል። ተወዳዳሪ እጩዎችና ቤተሰቦቻቸውንም ላይ የማስፈራራትና በህዝብ ደግሞ እንደ ጠላት እንዲታዩ ማሸማቀቅ፣ በድምፅ መስጠትና ቆጠራ ጊዜ ለተወካዮችና ታዛቢዎች ለማራቅ ተጽዕኖ ተደርጓል። በየአካባቢው ያሉ የምርጫ ኮሚሽን አባላት በህግና አሰራር ምርጫው ለማስፈጸም ውስንነት ነበራቸው። እነዚህ በምርጫ ሂደት የታዩና በቀጣይ የፖለቲካ ምዕራፋችን ሳልሳይ ወያነ ትግራይ የሚታገላቸው እጥርቶች እንደሆኑ ተሰምሮበታል ነው ያሉት። በቀጣይ የህዝብ ድምፅ ወደ ውጤት እንዲሻገርና ውክልና እንዲኖረው ሳልሳይ ወያነ እንደሚታገልም ገልጸዋል። ቅይጥ ተመጣጣኝ ትይዩ ተብሎ ወደ ስራ የተገባው ሰማኒያ በሀያ የምርጫ ስርዓት የህዝብ ድምፅ እንዳይባክን ለተሻለ ዲሞክራሲያዊ ተሳትፎም መንግስት የማቋቋም ወንበር ያገኘ ፓርቲ በሀያ በመቶ ወንበር መሳተፍ የለበትም ብሎ ተከራክሮ እንደነበረ የገለጸው ፓርቲውን በጊዜው ግን ተቀባይነት ሳይኖረው ቀርቷል ብለዋል። በአሁኑ ጊዜ ደግሞ ህግና መርህ ስለምንከተል የምርጫ ውጤቱ በወጣው አዋጅ መሰረት ብቻ እንዲፈጸም ጥሪ እናቀርባለን በማለት አስታውቋል። ፓርቲው ሰላማዊና ህጋዊ ትግሉን አጠናክሮ እንደሚቀጥል ገልጿል። በፓርቲው የተነሱ ቅሬታዎች አስመልክቶ ለክልሉ ምርጫ ኮሚሽን አመራር አባል ተባባሪ ፕሮፌሰር መረሳ ጸሀየ የምርጫ አስፈጻሚዎች የተቋቋሙት በመንግስት ነው የተባለው ሲመልሱ ምርጫው ቶሎ መካሄድ እንዳለበት ስምምነት ላይ ከተደረሰ በኋላ ከአሁን በፊት የነበሩ የብሔራዊ ምርጫ ቦርድ አስፈጻሚዎች መንግስት ተረክቧቸው ቆይቶ ምርጫው ሲጀመር ወደ እኛ ገብተዋል ብለዋል። በዚህም 29 ሺህ ምርጫ አስፈጻሚዎች በህጋዊ መንገድ መመረጣቸውና የማንኛውም ፓርቲ አባል አለመሆናቸው አስፈርመናቸዋል ብለው፣ በህዝብ ይሁን በፓርቲዎች አስተያየት እንዲሰጥባቸው በምርጫ ኮሚሽኑ ዌብሳይት ስማቸው መታተሙና በአስፈጻሚዎቹም ላይ የመጣ ቅሬታ የለም ብለዋል። በፓርቲው አባላት ላይ ስለሚደርሰው መንገላታትም ካሁን በፊት ከነበሩ ምርጫዎች በተለየ መንገድ መሻሻል ያለበትና ለአጠቃላይ ምርጫ ምስሉ የማይቀይር የታዩ የተወሰኑ ችግሮች ነበሩ። እነሱም በአፋጣኝ እንዲፈቱ ስንሰራ ነበር በማለት ገልጸዋል። ህወሀትን ራሱ ጥብቅ የሆነ ዲስፕሊን ሰጥቶ ግን አንዳንድ ሰው የሚያስቸግር ሊኖር ይችላል። ግን ወዲያውኑ ወደ ቦታው ነው መብት የምርጫ ሰነዶችና መረጃዎች በአፋጣኝ ለማድረስ እየተሰራ ነበር ያሉት ተባባሪ ፕሮፌሰር መረሳ ጸሀይም የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ምርጫ ቅስቀሳ ቤት ለቤት በአንዳንድ አካባቢዎች እየተካሄደ መሆኑ ቅሬታ ሰምተን ገዢው ፓርቲ እንዲያቆመው ገልጸን ፓርቲውም ቅሬታ የተነሳባቸው አካባቢዎች ጠይቆን ተውሎ ለመፍታት ሲንቀሳቀስ ነበር በማለት ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በሚቀጥሉት ሶስት ሳምንታት ውስጥ በሚያደርገው ስብሰባ የዜጎቻቸውን ሰብአዊ መብቶች በመጣስና ነጻነታቸውን በመንፈግ በተከሰሱ ሀገሮች ላይ ከፍተኛ ምርመራና ግምገማ እንደሚያደርግባቸው ይጠበቃል። አርባ ሰባት አባላት ያሉት የዓለሙ የሰብአዊ መብቶች ጉባኤ መቀመጫ ከሆነችው ጂኔቫ ሊሳ ሽላይን ለቪኦኤ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ጉባኤው ስራውን ሲጀምር በቅድሚያ የሚያደርገው በአባል አገራቱ የሚቀርብለትን ወቅታዊውን የቤለሩስ ሁኔታና በዚያ እየተፈጸመ ስላለው የሰብአዊ መብት ጥሰት ዙሪያ የሚደረገውን አጣዳፊ ክርክር በማድመጥ እንደሆነ ይጠበቃል። እንደ አውሮፓ አቆጣጠር ናሴ 9 ቀን የተደረገውን አወዛጋቢና ተጭበርብረዋል የተባለውን ፕሬዝደንታዊ ምርጫን ተከትሎ አገሪቱ ከፍተኛ ቀውስ ውስጥ ገብታለች። በፊሊፒንስ ፕሬዚደንት ሮድሪጎ ዱተሬት በአደንዛዥ እጽ ላይ ባወጁት ጦርነት ሳቢያ ያለፍትህ የተገደሉት በሺዎች የሚቆጠሩ ዜጎችን ጉዳይ አንዱ መነጋገሪያ ሊሆን ይችላል። ከዚያም በተጨማሪ ሌሎችም በአመቱ ውስጥ የተከሰቱ ዋና ዋና የሰብአዊ መብት ጥሰቶች ይታያሉ በሶሪያ በማይናማር ቬኔዙዌላ ደቡብ ሱዳን ሊቢያ ኢራን እና ካምቦዲያ በመሳሰሉ አገሮች የተፈጸሙ ግድያዎች ግርፋት ማሰቃየት በዘፈቀደ የሚደረጉ እስራቶች የሰዎችን ደብዛ ማጥፋትና ወሲባዊ ጥቃቶች መፈጸምን ጨምሮ ሌሎች በርካታ የሰብአዊ መብት ጥሰቶች በዝርዝር ቀርበው የሚታዩበትም ጉባኤ ይሆናል የዚያኑ ያክል ቀደም ሲል ለጉባኤው ተሰጥተው የነበሩ አንዳንድ ስልጣኖችም የሚያበቁበት ጊዜ ይሆናል። ለምሳሌ ከአራት ዓመት በፊት በብሩንዲ የተከሰተውን የሰብአዊ መብት ጥሰት ለመመርመር ኃላፊነት የተሰጠው የሰብአዊ መብቱ ጉባኤ አጣሪ ኮሚሽን የማጠናቀቂያ ሪፖርቱንም የሚያቀርብበት ጊዜ በዚያ ወር መጨረሻ ይሆናል። ይሁን እንጂ በጄኔቭ የሰብአዊ መብት ተመልካቹ ድርጅት ዲሬክተር ጆን ፊሸር ግን ለኮሚሽኑ የተሰጠው ስልጣን አሁንም ተጠብቆ የሚቆይ መሆኑን ተናግረዋል። ምክንያቱም በቡሩንዲ ያለው ተጨባጭ ሁኔታ አሁንም አልተቀየረም። ምንም እንኳ ፕሬዚደንት ኢቫሪስት ዳዩሽማዬ የረጅሙን ጊዜ የቡሩንዲ ፕሬዚደንት የነበሩትን ፒሬ ንክሩን ዚዛን ተክተው ፕሬዚደንት ቢሆኑም ስጋቱ ግን አሁንም እንዳለ ነው። ፕሬዚደንቱ ስለ ሲቪል ማህበረሰቡ የሰጡት ብርቱ ማሳሰቢያ አስግቶናል። የውጭ ሀገር መንግስታት መልእክተኛ መሆን ወይም ሚስጥር እያሾለኩ የሚሸጡ ወይም የሚያጋልጡ መሆን የለባቸውም ብለዋል። ይህ አስተያየት የማህበረሰቡ አባላት መንግስትን ከመተቸት እንዲቆጠቡ ሊያደርጋቸው ይችላል። ፊሸር እንደሚሉት በፕሬዝደንት ንክሮን ዚዛ ዘመን ለነበረው የሰብአዊ መብት ጥሰቶች ተጠያቂ የነበሩት ባለስልጣናት አሁንም ስልጣን ላይ ናቸው። የሰብአዊ መብት አክቲቪስቶች በዚህኛው ጉባኤ ጨርሰው የማይነኩ ናቸው የሚባሉ አገሮች ጉዳይ ጭምር እንዲታይ ግፊት እያደረጉ ነው። እነዚህ አገሮች ከፍተኛ አቅም ያላቸው በመሆኑ ጉዳያቸው በሰብአዊ መብት ጉባኤ ፊት ቀርቦ አያውቅም። 321 የሚደርሱና ከ60 ሀገራት የተውጣጡ የሲቪል ማህበረሰብ ቡድኖች ቻይና እጅግ በተቀናባ የተባበረ መንገድ ትፈጽመዋለች ባሉት ከፍተኛ የሰብአዊ መብት ጥሰት ላይ ምርመራ እንዲካሄድ ጠይቀዋል። ራሽያም እንዲሁ በቅርቡ በሶቪየት ህብረት ዘመን በነበረው የመግደያ መርዝ በመጠቀም ተቃዋሚ የፖለቲካ መሪ የሆኑትን አሌክሲ ናቫሊንን መርዛ ለመግደል ሞክራለች በማለት በጉባኤው እንዲታይ የጠየቁም አክቲቪስቶች አሉ። ፊሸርም እንዲሁ በሳውዲ አረቢያ እየተፈጸመ ያለው ጥሰት ከፍተኛ ትኩረት የሚሻ መሆኑን ተናግረዋል። ስለ ሴቶች የሚሟገቱ የሰብአዊ መብት ታጋዮችና መንግስትን የሚተቹ ዜጎች በተለያየ መንገድ ታስረው ይገኛሉ። የእስር ቤቶች መጨናነቅ መኖሩንና በተለይም በዚህ የኮቪድ ወረርሽኝ ወቅት የጤና ቀውስ ስለመፈጠሩም ዝርዝር መረጃዎች ደርሰውናል። የሕክምና እርዳታ እንዳያገኙ ተከልክለው ግልጽ ባልሆነ ሁኔታ የሞቱ እስረኞች መኖራቸውም ይታወቃል። ዲሬክተሩ ጆን ፊሸር ሳውዲ አረቢያ እስረኞችን እንድትፈታ የእስር ቤቶችን ሁኔታዎች ላይ ማሻሻያ እንድታደርግ ግፊት ከማድረግ ጋር አገሪቱን በሰብአዊ መብት ክትትል እይታ ስር ማድረግ እንደሚገባም ተናግረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ በትዊተር በኢንስታግራም በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ መጫን ትችላላችሁ። የስርጭቱ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ ለዜናው ቆንጅታዬ፣ ዋና አዘጋጅ ትዝታ በላቸው። እኔም እያስተናገድኳችሁ ያለሁት ሶሎሞን አባተንን። እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። አሁን ወደ ተከታዩ ዘገባ እንሸጋገር። በነባር እሴት ያማረ የአዲስ ዘመን ክብረ በዓል በጋራ ማክበር ደሴዎች የኖሩበት ባህል ያቆዩት ትውፊት ነው። መስፍን አራጌ ነው አዲሱን ዓመት ምክንያት በማድረግ ከደሴ ባጠናቀረው ዘገባ ይህንን የሚለን የሃይማኖት ልዩነት ሳይገድባቸው፣ የዕድሜ መራራቅ ሳይወስናቸው፣ ትናንታቸውን አመስግነው ነጋቸውን በብሩህ ተስፋ ተቀብለዋል። አዲስ ዓመት በቢለን ጊዮርጊስ መስፍን ይቀጥላል ምዕራብ የደቡብ ወሎ ወረዳዎች ወደ ደሴ መሸጋገሪያ በር ንጉሥ ሚካኤል ያቋቋሙትን ሰኞ ገበያን ተንተርሶ ወደ ላይ ከተማዋን ወደ ታች የገራዶ ሜዳን ወደ ጎን ባለ ግርማ ሞገሱን የጦሳ ተራራን የሚቃኙበት ውብ ስፍራ። እዚህ ታሪክ ይዘከራል፣ ባህል ይከበራል፣ አብሮነት ይቀነቀናል፣ የእምነት ልዩነት በመተሳሰብ ይደምቃል፣ ኢትዮጵያዊነት ከማማው በላይ ያስተጋባል። Ziviate, <speaking in foreign language> ziviate, ከታችኛው በኩል ከጸበሉ ከቢለን ጸበል በኩል ሻሊ ጅሩ አለ። ትልቅ ዛውያ ዶሪህ ነው የጸሎት ቦታ። ትልቅ ሸሆች ዱዓ ማድረጊያ ጁማ ጁማ ይከበራል። ቢለን ደሞ ከፍ ብለ ስትመጣ ጊዮርጊስ ቤተክርስቲያን ነው። ብዙ ትዝታዎች ያሉ ሰፈር ነው። ያሰፈር ቢለን ጊዮርጊስ፣ የሁለቱ ታላላቅ እምነቶች ወካይ ስያሜ። ቢለን በጣሊያን ጦርነት ወቅት የህይወት መስዋዕትነት በመክፈል በጀግንነት የሚወሱት የሻህሊ ጅሩ መታሰቢያ፣ ጊዮርጊስ የኦርቶዶክስ ክርስትና እምነት ተከታዮች ታቦት ቀርጸው መታሰቢያ የቆሙለት ሰማዓት የሻህ ሊጀሮ የልጅ ልጅ የሆኑት ጌትነት ሐሰን የጊዮርጊስን ታቦት በማጀብ በሰብ አራጽሙና በጥምቀት ክብረ በዓላት ወቅት የድምቀት ምንጭ ከሆኑ ፈረሰኞች አንዱ ናቸው። የዘንድሮን አዲስ ዓመትም እነሱ ዛውያ እያሉ ከሚጠሩት የጸለቱ ቦታ ጀምሮ በውጭ በመሰባሰብ ነባር ትውፊታቸውን ሳይለቁ በጋራ አክብረዋል። እንግዲህ እዚህ አካባቢ በአመት የሚደረጉ በዓሎችን ሙስሊሙ የክርስቲያኑን በማክበር ክርስቲያኑ የሙስሊሙን አብሮ በማክበር በመረዳዳት በመተጋገዝ በመደጋገፍ ነው የሚኖረው። በሀዘንም ሆነ በደስታም በማንኛውም ነገር አይለያይም። የዘንድሮን አዲስ አመት ያከበር ነው። ቡሄም ሆነ ዘመን መለወጫንም ሆነ በጋራ ነው ያከበር ነው። ዛው ያው እስካሁን ድረስ ያው በኮሮና ምክንያት ተዘግቶ ነበር። አሁን ግን ያው መስጊዱም እንዲከፈት ተደርጓል። እንደገና አዛውንቶችም ሆነ አባቶች ከቦታው ላይ ሂደው ያው ዱአ ጸሎት በማድረግ እየተገኙ ነው። የጌታው ሻሊ ጅሩ መስጊድም አለ፣ ዛውያም አለ፣ የሰውም መቃብር አለ። እዚያ ላይ ብዙ ሰዎች ከየክፍል ሀገር እየመጡ የሚያምኑበት ነው። አዎ ሀገራችንን አማን ዘመን ዘመን በሰላም ያሸጋገረን አሁን ቀጣውን ደግሞ የምናለማበት የምናፈራበት የምናወልድበት የምንከብድበት አባህር ጋር አካባቢው የዛሬ ማንነታችንን በመገንባት የላቀ አስተዋጽኦ አለው፣ ይላሉ በአካባቢው ተወልደው ያደጉትና በንግድ ሙያ የተሰማሩት መሐመድ ነጋ። ዮሃ ችቦ ችቦኛ ከጦሳ ለቅመን ሁላችንም ቄጠማ ሳር ነገር እሱን ይዘን ሂደን ቤታችን ያንን ቀን አመት ባሉ እናሳልፍ ነበር። ጥምቀት፣ ጽጌ፣ ጾም፣ ፋሲካ ሁሉም ነገር እኛ ጋር ነበሩ እዛ ስናድግ መዝሙሩ ሁሉ ነበረ። የሚገርም መንፈሳዊ ተማሪዎች ጓደኞቻችን ናቸው። ሰንበት ትምህርት ቤት አለ እዛ ውስጥ አለን እኛ፣ በቀጥታም በተዘዋዋሪም ኖረንበታል። እኔ አሁን አንዳንዴ ጊዮርጊስ ቤተክርስቲያን የሚለቀቅ መዝሙር ነበር ትዝ የሚለኝ መዝሙር እንደ ቸርነት አቤቱ ማረኝ፣ እንደ ምሕረትህ ይቅርታ ስጠኝ የሚለው ሲለቀቅ እኛ ቤት ቀጥታ ይሰማል። እኛ ቤት በነገራችን ላይ እርሰው ሙስሊም ነው እኔም ሙስሊም ነኝ፣ ያው ያደግኩበትን ከዛ ውጭ እኛ ጓደኞች ደግሞ ቢለን ረቢላ አወል የሚባል ሳልነበረ አብረው ይሄዳሉ። ረቢላ ውሉ ማለት የመውሊድ ጊዜ እንደ ማለት ነው። በርካታ ክርስቲያኖች የመውሊድ ጊዜ ይመጣሉ፣ አድረው ዶሮ፣ በግ፣ ምናምን ምናምን ምናምን ይዛሉ፣ እንደው ስጦታ ለዛው ያው ይዘው ይመጣሉ። እኔና መምህር በላይ ያወርቁ እኮ አንድ ላይ ነው ያደግ ነው። እሱ የቄስ መምህር ነው፣ እኔ ሙስሊም ነኝ። ሌሎች ዲያቆናት ጓደኞች ነበሩ። ሃይማኖት እንዲ ነው ብሎ ይነገረኝም ያስታውሰኝም የለም። እኔ ለራሴ ሃይማኖት ንጃሉ፣ እነሱም ሃይማኖታቸውን ይዘዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅድስት ስላሴ መንፈሳዊ ዩኒቨርሲቲ የርቀት ትምህርት ክፍል አስተባባሪና በአዲስ አበባ ሀገረ ስብከት የደብረ ጽጌ ቅዱስ ራኤል ሰባኪ ወንጌል የሆኑት መምህር በላይ ወርቁ የዚህ እውነት ማሳያም ተምሳሌትም መሆናቸውን ይናገራሉ። ቢለንም ጸበል ያለበት ቦታ ነው። ጊዮርጊስም ቤተ ክርስቲያኑ ነው። ሁለቱም ቦታ ላይ ጸበሎች አሉ። ሁለቱም ጸበሎች የሚያገለግሉት ለሙስሊሙም ለክርስቲያኑም ነው። ጊዮርጊስ ቤተ ክርስቲያንም ሙስሊሙም ክርስቲያኑም ይጸበላል። ይሄን የምናከብረው አብረን ነው። ገና አብረን እንጫወታለን። ድምቀት አብረን እናከብራለን። ደመር አብረን እናከብራለን። እንደ የተለየ እንትን አልነበረንም። አንዴ የማስታውሰው ልንገረህ፣ ቤተክርስቲያኑ ኢንጂነር አምደ ማርያም የሚባል ሰውዬ ቤተክርስቲያኑ ያሳድሰዋል። ሲታደስ እኔም ሄዳለሁ ስራ ለመስራት። ደግሞ ኔ ያጎት ልጅ ነበር፣ አሁን ፖርቱጋል ነው የሚኖሩ ጀማል መሀመድ ይባላል። ኦልሞስት ኦልስ እስከሚታደስ ድረስ እዛ ያግዝ ነበር። አሁን ላለሁበት ማንነት አሁን ላለሁበት አይደንቲቲ የተቀረጽንበት ሰፈር ነው። ጊዮርጊስ ቤተክርስቲያን ተሰንጥቆ በኢንጂነር አምደ ማርያም አማካኝነት እድሳት ሲደረግለት እነ መሀመድ ነጋ እነ ጀማል የሚባሉ ሌሎችም ሁሉ ከዛ ጋር ብረ ጊዮርጊስ ቤተክርስቲያን ይቆፍሩ ነበር። የኔ ልጅነት መኖርኩበት ህይወት ሃይማኖት ተለያይቶ አላስታውስም ብሄር ተለያይቶ ማለት ለምሳሌ የጓደኞቹ ቤተሰቦች ምን እንደሆነ አሁን አላውቅም። ማን ከየት ይምጣ ምን ይሁን አሁን ካደግኩ በኋላ ነው እገሌ አባበሉ የዛ ሀገር ሰው ነው፣ እገሌ አባበሉ የዛ ሀገር ሰው ነው ሲባል የሰማሁት እንጂ አፍሪካ ከሆነ ክርስቲያን ዞር ንግዙ ቤት መጥቶ ይጋበዛል ይበላል፣ ይጠጣል። ኤድም እንደዚህ ከሆነ ሀን ረሳቹ ብለን ሙስሊሞቹ ቤት እንሄዳለን። ሰርግም ሲሆን ተስካርም ቢሆን ዝክርም ቢሆን ለሙስሊም ለብቻ ይዘጋጃል። ወልደት አብረን በጋራ ናከብራለን። ይሁን እንጂ ለዘመናት የዘለቀው ይህ አብሮነት አሁን አሁን በወትሮ ድምቀቱ በነባሩ ውበቱ እንዳይራመድ መሰናክሎች እያጋጠሙት ነው። አገራችን በተለይ ደግሞ ደሴ ሀያ ሰባት ዓመት ከተማችንን እንዳናለማ የሃይማኖት አሳይመንቶች እየገደሉን ነው። የብሔር አሳይመንቶች እየገደሉን ነው። የብሔሩ እንኳ እንዲህ የጸና ነገር የለውም ደሴ። የሃይማኖቱ ግን ትልቅ ነው። ተልእኮ ማ እንደሚሰጠናናል የሆነ ጎራ አንድ ነገር ይይዛል። የሆነ ጎራ ደግሞ አንድ ነገር ይይዛል። በዚህ መካከል ከተማዎች ሳያድ ሃይማኖተኛ ብዙ ጉዳት የለም። ሃይማኖተኛ መሆን ግን አገርን ከልማት የሚያግድ ከሆነ ትክክል አይደለም። ከተማው መንገድ የለውም። ከተማው ከፍተኛ የሆነ ኢንዱስትሪ የለውም። ስለዚህ ከዩኒቨርሲቲ የሚወጡ ተማሪዎች፣ ከቴክኒክና ሙያ የሚወጡ ተማሪዎች፣ ከአስረኛ ክፍል የሚያቋርጡ ተማሪዎች የትም ቦታ ስራ የመቀጠር እድል የላቸውም። በጋራ ሁነን አገራችንን ማሳደግና ማልማት፣ በጋራ ሁነን አገራችንን መለወጥ ይጠበቅብን። ሰዎች የዘመን ውጤቶች ናቸው። ነገሮችን እቀያይራለሁ ይላል አምላክ። ልማት ከሌለ ስደት ይመጣል። ለምሳሌ በስታስቲካል ዳታ ከኢትዮጵያ በቁጥር አንድ ወሎና ወሎ አካባቢ ነው ስደተኛ ገና ባገር ብኬድ የኛ እህቶች ናቸው እድሜያቸውን ገፍተው መጥተው እዚህ ከመጡ በኋላ እንኳን አግብተው የሚወልዱበት ጊዜ የላቸው ወይ እድሜያቸው ሂዷል ወይ ደግሞ ፈላጊያቸው። እናም ለዛሬ ያደረሰን የትናንት ማንነታችን ነገንም እንዲሻገር ሁለቱ አብሮ አደጎች መልእክት አለን ይላሉ። መዘጋጃ ቤት ወይም የከንቲባ ጽፈት ቤቱ የሙስሊምና ክርስቲያን የወንድም አማቾች ህብረት የሚል አንድ ማህበር ነገር ቢያቋቁም ጥሩ ነው። ከተማ አስተዳደሩ፣ ህዝቡ፣ እስፔሻሊ ይሄ የሃይማኖት አጀንዳ ቁሞ በጋራ ጋራ ለከተማችን የምንቆንበት ቀን እናፍቃለን። እህት ወንድም ቢሞት በሀገር ይለቅሳል፣ አባት እናት ቢሞት በሀገር ይለቅሳል። ሀገር የሞት እንደሁ ወይ ትደረሳለህ። መልካም አዲስ ዓመት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነን ከደሴ። ተከታዩ ጤና ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተከሰተው የኢቦላ ወረርሽኝ ድንበር ተሻግሮ ወደ ሌሎች ሀገሮች ሊስፋፋ እንደሚችል የዓለም የጤና ድርጅት ስጋቱን ገልጿል። በቅርቡ የወጡ መረጃዎች እንደሚያሳዩት በኢቦላ የተያዙ ሰዎች ቁጥር 113 የደረሰ ሲሆን 48 ሰዎች ደግሞ በበሽታው መሞታቸው ተገልጿል። ሊሳ ሽላይን ከጀኔቫ ያጠናቀረችውን ዘገባ ስመኝሽ ቆየታ አቅርበዋለች። የኢቦላ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎ አስራ ሁለት የኢኩዌተር ክፍለ ግዛቶች ውስጥ የሚገኙ አስራ ሰባት የጤና ጣቢያዎች ውስጥ ተዛምቷል። በሞንጎ የተሰኘው እና በኡባንጊ እና በኮንጎ ወንዞች መካከል የሚገኘው ከተማ በቅርቡ የኢቦላ በሽታ ከተገኘባቸው ሁለት የድንበር ከተሞች መሃል አንዱ ነው። በዚህ ከቀጠለ በሽታው ወደ ሌሎች ሀገሮች ሊስፋፋ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። የድርጅቱ ቃል አቀባይ ፋዴ ሻኢብ ለቪኦኤ እንደተናገሩት እምባንዳካ የተሰኘው የኢኩዌተር ግዛቱ ዋና ከተማም በወረርሽኙ ተጠቅቷል። እዛ የሚኖረው የከተማው ሕዝብ በጣም የሚንቀሳቀስ ነው። እምባንዳካ ከተማ ለምሳሌ ኮንጎ ወንዝ ላይ የምትገኝ የእንቅስቃሴ እምብርት የሆነች ከተማ ነች። በዚያ ላይ በበሽታው ዙሪያ ትልቅ ፍርሃትና መጥፎ ግንዛቤ አለ። የመገበያያ ቦታ እንደመሆኑ መጠን የዓለም የጤና ድርጅት በዚያ በኩል የሚጓዙ መንገደኞችን በመመርመር እያገዘ ነው ያለው። ቻኢብ እንደሚሉት በሽታው በወንዙ ዙሪያ ያለውን የንግድ እንቅስቃሴ ተከትሎ ከምባንዳካ ወደ ዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ የሆነው ኪንሻሳ ሊዛመት ይችላል የሚል ፍርሃት መኖሩን ይገልጻሉ። በአሁኑ ሰዓት በኮንጎ ዲሞክራቲክ ሪፐብሊክና በኮንጎ ሪፐብሊክ መካከል ያለው አብሮ የመስራት ትስስር ከምንም በላይ የሚፈለግበት ጊዜ ነው። በበሽታው ቁጥጥር እና መንገደኞችን በማጣራት ዙሪያ አብሮ መስራት ያስፈልጋል። በሽታው የበለጠ እንዳይስፋፋ የዓለም ጤና ድርጅት እስካሁን ከአንድ ሚሊየን በላይ ለሚጠጉ ተጓዦች በ46 የመቆጣጠሪያ ጣቢያዎች ላይ ምርመራ አድርጓል። በዚህ የበሽታውን መስፋፋት ለመግታት በሚደረገው ጥረትም 72 በኢቦላ የተጠረጠሩ ሰዎችን ለይቶ ለማውጣት መቻሉ ተገልጿል። የኢኩዌተር ክፍለ ግዛት በዛፎች የተከበበ ጥቅጥቅ ደን ሲሆን፣ በእነዚህ አካባቢዎች መጓጓዝ ረጅም ጊዜ ይወስዳል። በዚህ ምክንያት በኢቦላ የተጠቁ ቦታዎች ላይ በቀላሉ መድረስና በበሽታው የተያዙ ሰዎችን አግኝቶ ወደ ሕክምና ቦታ መውሰድ አስቸጋሪ በመሆኑ በሽታውን ለመቆጣጠር የሚደረገውን ጥረት አዳጋች አድርጎታል። ሌላው ችግር ደግሞ የገንዘብ እጥረት ነው። የዓለም ጤና ድርጅት የኮቪድ-19 ወረርሽኝ ያሉትን የገቢ ምንጮች ጠራርጎ በመውሰድ ለኢቦላ ይሰጥ የነበረውን ትኩረት እንዲቀንስ ማድረጉን ይገልጻል። ድርጅቱ የጠየቀው የአርባ ሚሊየን ዶላር እርዳታም በአብዛኛው ሰሚ አላገኘም። በዲሞክራቲክ ሪፐብሊክ ኮንጎ የሚደረገው ነፍስ የማዳን ስራ እንዳይቋረጥ ለማድረግም የዓለም ጤና ድርጅት ለአደጋ ጊዜ ካስቀመጠው ገንዘብ 2.3 ሚሊዮን ዶላር አውጥቶ እየሰራ መሆኑን የገለጸው አፍሪካ ነክ ርዕሶች የአቡነ ገሪማ ወንጌሎች ከመጀመሪያዎቹ የክርስትና ቅዱሳን መጻሕፍት መካከል ሲሆኑ ስነ ስዕልንም በማካተት የመጀመሪያዎቹ የወንጌል ትርጉሞች ወይም ቅጂዎች መሆናቸውን የሚገልጽ ጽሑፍ ዩኤስኤ አፍሪካ ዳያሎግ ሲሪስ የተባለው መድረክ በቅርቡ አውጥቶ ነበር። ወንጌሎቹን ወደ ግዕዝ የተረጎሙት አቡነ ገሪማ መሆናቸውን የታሪክ መጻሕፍት ይናገራሉ። አቡነ ገሪማ ከቁስጥንጥንያ ወደ ኢትዮጵያ የገቡት በ494 ዓመተ ምህረት ነበር። እነዚያ ጥንታዊ የወንጌሎቹ የግዕዝ ትርጉሞች ከአድዋ ከተማ ወጣ ብሎ በሚገኝ ተራራ በአቡነ ገሪማ ገዳም ይገኛሉ። ስለዚሁ ጉዳይ እንዲያብራሩልን በመቀለ ዩኒቨርሲቲ የቅርስ ጥበቃ ክፍል የሚሰሩትን ዶክተር አየለ በከሬን አዳነች ትስሀይ ያነጋግራለች። ታሪኩ ምንድን ነው አቡነ ገሪማ የሚባለው ገዳም ኢትዮጵያ ውስጥ ካሉት አምስተኛው ምዕተ አመት ከተቋቋሙት ዘጠኝ ገዳማት ያው ዘጠኙ ቅዱሳን የተሰሯቸው ገዳማት አንዱ ነው እና ይሄ አቡነ ገሪማ የሚባለው በጣም ጥንት ከሆኑት ገዳማት አንዱ ነው የመጀመሪያ ሁላችንም እንደምናውቀው ደብረ ዳሞ ነው እንግዲህ የመጀመሪያው ገዳም ከዛ ቀጥሎ ነው ይሄም የተሰራው ደብረ ዳሞም ቢሆን የአቡነ ገሪማም ገዳም ቢሆን ሁለቱም የተቋቋሙት በአፄ ገብረ መስቀል ዘመን ነው። አፄ ገብረ መስቀል ደግሞ የአፄ ካሌብ ልጅ ናቸው። በሳቸው ዘመን ነው እንግዲህ ይሄ ገዳም የተመሰረተው። መስራቹም ራሳቸው አቡነ ገሪማ ናቸው። ከቢዛንቲን ኤምፓየር ነው ወደ ኢትዮጵያ የመጡት። ክርስትና ሃይማኖት በአራተኛው፣ በአምስተኛው፣ በሶስተኛው ምዕተ ዓመት መጀመሪያ ቢዛንቲን ክርስትና ሃይማኖትም የተከተሉ ናቸው። ከዛ ቀጥሎ ደግሞ ሮማናት ወይም ደግሞ የሮማን ኤምፓየር ነው እንግዲህ ወደ ክርስትና ሃይማኖት የገባው እና እሳቸው ከቢዛንቲን የመጡ ናቸው። የት ነው የነበረው ቢዛንቲን? ቢዛንቲን ያው ዋናው መሰረቱ ኮንስታንትኖፕል ነው በአሁኑ ጊዜ ቱርክ ውስጥ ያለው ነው። እና ያንን አካባቢ በሙሉ የያዘ የክርስትና ሃይማኖት ነው ማለት ነው። ከዛ በኋላ ነው እንግዲህ ወደ ሮማን የተቀየረው። እና ሮማን ክርስቲያኒቲ ደግሞ አለ ኢቮልቭ አርጎ ካቶሊሲዝምን ይሰጣል። የቢዛንቲኑ ደግሞ ወደ ኦርቶዶክስ የሚያመራው ነው። በተለይ እኛም የምንቀተለውን የሚቀተሉ ነበሩ እና አቡነ ገሪማ መጡ የሚባለው እንግዲህ በአራት መቶ ዘጠና ስምንት እንደ አውሮፓውያን አቆጣጠር አመተ ምህረት ይሄኛው አሁን በካርቦን ዴቲንግ የተረጋገጠው የገሪማ ወንጌሎች እንበላው ያው እንግዲህ የተገለበጠው የአዲስ ኪዳን መጽሐፍ ቅዱስ ነው ብሉይ ኪዳንን አይጨምርም። በስድስተኛው ምዕተ ዓመት ነው እንግዲህ መጽሐፈ የሚባለው በስድስተኛው ምዕት ዓመት ተጻፈ ማለት እንግዲህ ያው ቢያንስ ቢያንስ አንድ ሺ ስድስት መቶ አንድ ሺ ሰባት መቶ አመት ያደረገ ናቸው። እንግዲህ መጽሐፍቶቹ በሁለት ቅጽ ነው የተጠረዙት። በብራና ነው የተጻፉት፣ በእጅ ነው የተጻፉት እና በብራናው ላይ ያሉት ሶስት መጽሐፍት ናቸው፣ ግን ቮሊሙ ሁለት ነው ሁለት። እና ከነዚህ ናሙና ተወስዶ በሁለት ሺ አመት እንደ ኢሮፓውያን አቆጣጠር ዣከስ መርሴ የሚባል በኢትዮጵያ ስነ ስዕል ወይም ደግሞ ስነ ጥበብ ብዙ ፎቶግራፎችን ሰብስቦ አውሮፓ ያሳተመ እና በዓለም ላይ ያሳወቀ ሰው ነው። በአስራ ዘጠኝ መቶ ስልሳዎቹ በአስራ ዘጠኝ መቶ ሰባዎቹ ነው ብዙዎቹ። እንዴት ገዳማት እየሄደ አብያተ ክርስቲያናት እየሄደ ስዕሎች፣ የግርግዳ ስዕሎች፣ የመጽሐፍ ስዕሎች ምክንያቱም እነዚህ ሁለቱ በጣም ኦልድ ነው የሚባሉት አንደኛው ገሪማ አንድና ገሪማ ሁለት ይባላሉ። በካርቦን ዴቲንግ ሲመረመር በጣም የጥንት ሆኖ የተገኘው ገሪማ ሁለት የሚባለው ነው እና ይሄ ገሪማ ሁለትን ከብራናው ሳምፕል ወስደው ተፈቅዶላቸው ይላል ወስደው ኢንግላንድ ኦክስፎርድ ዩኒቨርሲቲ ያለ ላቦራቶሪ ውስጥ ተመርምሮ ልክ መነኮርሳቱ ከዚህ በፊት ይሄ በጣም ጥንት የሆነ መጽሐፍት ነው ቅዱስ መጽሐፍት ነው እያሉ ይላሉ። ከዚያም በላይ ደግሞ ቅዱስነቱንና በጣም ጥንት መሆኑን ራሳቸው ተገንዝበው አውቀውት ከዛች ከግቢ ከገዳሙ አይወጣም ነበረ እስካሁን ድረስ። አሁንም አልወጣም። ያንን ሊያድስላቸው የመጣው ኢትዮጵያን ሄሪቴጅ ፈንድ የሚባል እንግሊዞች ያቋቋሙት እነሱ የቀጠሩት በጣም የታወቀ መጽሐፍን ማደስ የሚችል ሰው መጥቶ ለሶስት ሳምንት እዛ ገዳም ቆይቶ እዛው እነሱ እያዩ ነው እንዲታደስ ያደረጉት እና ከነሱ የወሰዱት ሳምፕል ቅድም እንዳልኩት ጃክ መርሴ የወሰደውን ሳምፕል ተመርምሮ ኦክስፎርድ ዩኒቨርሲቲ ዋን ኦፍ ዘ ኦልደስት ማኑስክሪፕት ወይም ደግሞ በጣም እጅግ በጣም ጥንት የሆነ መጽሐፍት መሆኑ ተረጋገጠ ማለት ነው። አንደኛ ከአሁን ድረስ እንግዲህ ከአንድ ስድስት መቶ ከአንድ ሰባት መቶ ዓመታት በላይ አርጓል እና ያ ተቋም ይሄ የገዳም ተቋም ምን ያህል ጠንካራ መሆኑን እዛ ውስጥ ያሉት ሰዎችም እራሳቸው ምን ያህል ጠንካራ መሆናቸው የሚያምኑበትን እምነት በዚህ በመጽሐፉ በምናይበት ጊዜ ከትውልድ ትውልድ አስተላልፎ እስካሁን ድረስ አቆይተው ለእኛ አውርሰውናል ማለት ነው። የጽሁፍ ባህል ምን ያህል በዛ ተቋም ውስጥ ስፍራ እንደነበረውና ይሄ እንግዲህ ቅርስ ምን እንደሆነ እና ያ የቅርስ ደግሞ ለአንድ ሕዝብ ስልጣኔ ለአንድ ሕዝብ አንድ መሆን መደባበር በሃይማኖትም ቢመጣ እውቀት እንዴት አድርጎ ከዘመን ዘመን ተሸጋግሮ እዚህ ድረስ መድረሱን የሚያሳይ እጅግ በጣም ደስ የሚል የሚያስከብር፣ የሚያኮራ ታሪክና እውቀት ነው ማለት ነው። የት ነው የሚገኘው? አሁን ገሪማ ገዳም የሚባለው አቡነ ገሪማ ገዳም ትንሽ ከበስተሰሜን ታድዋ ወጣ ስቲ ወደ ተንቤን የሚሄደው መንገድ ላይ የሚገኝ ነው። ካሉት ትልልቅ ተራራዎች ውስጥ አንደኛው የአቡነ ገሪማ ተራራ ነው። እና ቁልጭ ብሎ አድዋ ውስጥ ስትገቢ በደንብ ይታያል። ከኋላው ያለው ሰማያታ የሚባለው እጅግ በጣም ከፍታ ያለው ተራራ ነው። ከሱ ጎን ነው እንግዲህ አቡነ ገሪማ ያለው። ሌላው ታሪክ አቡነ ገሪማ ተራራ ያለው ታሪክ ምንድን ነው? ለኢትዮጵያ ዋናው ጦር የሰፈረው አቡነ ገሪማ ተራራ ላይ ነበረ። ከዛ ተራራ ወርደው ነው ጣሊያኖችን ገጥመው ድል ሊቀዳጁ የቻሉት እና በጣም ዘመናዊም ሆነ የጥንትም የሃይማኖትም ታሪክ ያለው አኩሪ ታሪክ ነው። ሌላው ደግሞ ምንድን ነው? አቡነ ገሪማ ራስ አሉላ የተቀበሩት እዚህ ገዳም ውስጥ ነው እና እጅግ በጣም ብዙ ታሪክ ያለው ተራራማ ቦታ ነው። አቡነ ገሪማ የተባለበት ምክንያት ምንድን ነው? አቡነ ገሪማ የተባለበት ምክንያት ራሳቸው በአቡነ ገሪማ መጥተው ኢትዮጵያ ሰፍረው እዛ ቦታ ላይ ይህንን ገዳም መስርተው በስማቸው የተሰየመ ነው ማለት ነው እና እዛ ያሉት መነኮሳትም የሚሉት ምንድን ነው? እነዚህ የተገኙት የአዲስ ኪዳን መጽሐፍት አራቱ ወንጌላውያንን በሙሉ የያዘ ማለት ነው። ይህም ማለት አሁን የገባንበት ማቴዎስ አለ፣ ማርቆስ አለ፣ ሉቃስ አለ፣ ዮሐንስ የእነሱን ወንጌሎች በሙሉ ያጠቃለለ አንድ ቦታ ላይ የሚገኝ አሁን እንግዲህ ኮዲክስ ሲኒያቲክስ ሳናቲክስ የሚባል አለ በጣም ጥንት የሚባል መጽሐፍ ቅዱስ አዲስ ኪዳንንም ብሉይ ክዳንንም ያጠቃለለ ግን አንድ ቦታ አይደለም ያለው። ግብፅ አለ ራሻ አለ ግሪክ አለ እና የተለያዩ ቦታዎች ነው በሙዚየም ውስጥ የተቀመጠው። ይሄ ግን አንድ ቦታ ላይ ያለው የተጻፈበት ጊዜ አንስቶ እስካሁን ድረስ እዛው አቡነ ገሪማ እንደምናውቀው ከሰዓቱ ቅዱሳን ወይም ደግሞ ዘጠኙ ቅዱሳን እንዲባሉ አሉ ገዳማት የመሰረቱ አብዛኞቹ እነዚህ ዘጠኙ ቅዱሳን የመሰረቷቸው ገዳማት የሚገኙት አክሱምና አድዋ አካባቢ ነው። ደብረ ዳሞ አለ የመጀመሪያው እሱን አቡነ አረጋዊ ናቸው የመሰረቱት። ግብፅ ናቸው አቡነ አረጋዊያን እና ሌሎቹ ብዙዎቹ ያው አክሱም አካባቢ የሚገኙ ናቸው እና እነዚህ ዘጠኙ ቅዱሳን የገሪማ ጎስፕል ወይም ደግሞ የገሪማ ወንጌሎች የሚባሉት የተጻፉት በግእዝ ነው። አድማጮች ስለ አቡነ ገሪማ ወንጌሎች የተደረገው ቃለ ምልልስ አላበቃም። ተከታዩ ሳምንት ሰኞ ይቀርባል። በመጨረሻም ስፖርት የዓለምን ስፖርት ውሎ አዳር የሚዳስስ ዘገባ ሀብታሙ ስዩ ይዟል። እንደምናመሻቸው አድማጮቻችን በኦሎምፒክ አደባባይ የኢትዮጵያ ስም ከፍ ካለባቸው ልዩ ቀናት መካከል አንዱ በሳምንቱ መገባደጃ ላይ ታስቧል። እንደ ኤሮፓውያን አቆጣጠር መስከረም 10 1960 ዓ ም አበበ ቢቂላ በባዶ እግሩ ሮጦ የማራቶን ባለድል የሆነበት ቀን ነው። ቦታው ደግሞ ጣሊያን ሮም። በዚህ ውድድር ላይ ከ35 ሀገራት የመጡ 69 ተወዳዳሪዎች ተሳትፈዋል። ፒያሳ ዲ ካምቢዲዮሎ ከተሰኘው የጣሊያን ሮም እምብርት የጀመረው የማራቶን ውድድር 26 ማይሎችን አቆራርጦ የኮንስታንቲን ግንብ ከሚሰኘው ካዊ ስፍራ ነበረ ማብቂያው። አበበ ቢቂላ የወቅቱ የዓለም ክብረ ወሰን በሆነ ሁለት ሰዓት ከ15 ደቂቃ ከ16 ሰከንድ በመግባት ከሰሐራ በታች የመጀመሪያው የኦሎምፒክ የማራቶን ባለድል ሆኗል። ራዴ ቤን አብዲሰላም ከሞሮኮ ባሪ ማጊ ደግሞ ከኒውዚላንድ አበበን ተከትለው የገቡ አትሌቶች ናቸው። ይህ ታሪክ ከተመዘገበ 60 ዓመት ደፈነ። በሚጫወትበት የሜዳ ቴኒስ ኳስ የመስመር ዳኛዋን በመምታቱ ከውድድር የተባረረው ሰርቢያዊው የዓለም ተደናቂ ኖቫክ ጆኮቪች ተመሳሳይ ስህተት ለወደፊቱ ላለመፈጸሙ ዋስትና መስጠት ባይችልም የወደፊት የሜዳ ቴኒስ ሕይወቱ ላይ ተጽዕኖ እንዳያሳድር ክስተቱ ትልቅ ትምህርት እንደሚሆኑ ተናግረዋል። ኖቫክ ኒውዮርክ ላይ ከተፎካካሪው የስፔኑ ፓብሎ ካሬኖ ጋር በሚጫወትበት ወቅት በግዴለሽነት ወደ መስመር የለጋት ኳስ የመስመር ዳኛዋ ላውራ ክላርክ ጉሮሮ ላይ በማረፏ በአራተኛው ዙር ከውድድሩ ውጭ ሆኗል። ለክስተቱም ይቅርታ ጠይቁ ይታወሳል። የስፔኑ ተወዳጅ እግር ኳስ ቡድን ባርሴሎና አዲስ አሰልጣኝ ሮናልድ ኮይማን፣ ተደናቂው ተጫዋች ሊዮኔል ሜሲ ከቡድኑ ጋር በቀጣዩ የውድድር ወቅት እንደሚቆይ ማወቃቸው በእጅጉ እንዳስደሰታቸው ገልጸዋል። በባርሴሎና ክለብ ታሪክ ከፍተኛ ቁጥር ያለው ጎል በማግባት ቁንጮ የሆነው አርጀንቲናዊው ሊዮኔል ሜሲ የፕሮፌሽናል ተጫዋችነት ታሪኩን በገነባበት ቡድን ውስጥ እንደሚቆይና አዲስ ከተሾሙት አሰልጣኝ ጋር ልምምድ ከዛሬ ሰኞ እንደሚጀምርም ታውቋል። ዘገባዎቹ የተገኙት ከሮይተርስ ነው። ለምሽቱ የነበሩን አጫጭር ስፖርት ዜናዎች ይዘግናል። ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ተጠናቀቀ። በዋና አዘጋጇ ትዝታ ብላቸው፣ በሁሉም ስፍራ ባሉ መላ ባልደረቦቻችን እና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲሰሩ ብርሃን ኀይሉና እኔ የሚያስተናገርኳችሁ ሶሎሞን አባተነን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። በአዲስ ዘመን አዲስ ተስፋን ይሰንቁ፣ ይጠንቀቁ፣ ለአዲስ ሕይወት ይትጉ፣ ራስዎን ከኮሮና ቫይረስ ይጠብቁ። ሰላም ጤና ይስጥልን። But I'm